ባለፈው ማክሰኞ በካሌ የኢትዮጵያ ስደተኞች መንደር በተገኘንበት ወቅት ፍርሃትና የሀዘን ድባብ አጥልተውበት ነበር። ምክንያቱ ደግሞ ባለፈው ሰኞ ምሽት በመንደሩ ተነስቶ በነበረ የእርስ በርስ ግጭት በርካታ ስደተኞች ጉዳት ደርሶባቸው ሆስፒታል የገቡበትና እንዲሁም አንድ 37 ዓመት የሆነው ኢትዮጵያዊ ሕይወቱ ያለፈበት ቀን ነበር። በየመንደሩ በሚነሱ የእርስ በርስ ግጭቶች የበርካታ ስደተኞች ሕይወት ስጋቱ ውስጥ ይገኛል። የአዲስ አበባ ነዋሪ እንደሆነ የነገረኝ ኤርሚያስ፣ ብዙ አይነት ጸብ ነው ያለው። አሁን አንዱ ኢትዮጵያዊ ከሌላ ዜጋ ክጣላ ያ ዜጋው በማህበር ነው መጥቶ የሚጣላሽ። ትናንትና ኢትዮጵያዊ ኢትዮጵያ ሞቷል። አሁን ግጭቱ ኢትዮጵያኖች መካከል ነው። ሁለት ግለሰቦች ተጣልተው አንደኛው ዛ ኖርበት አካባቢ እንደዚህ እንደዚህ አድርገውኛ በሚል መልኩ ነው መሰለኝ። ያው እነሱ ተሰባስሞ መጥተው እዛ ጨርቆስ ሰፈር ነው መጀመሪያ ገብተው፣ ጨርቆሶች የሚተኙበት ቦታ ገብተው ጎዷቸው። ከዛ በኋላ ጣሊያን ሰፈር የሚባል አለ። እዛ ሄደው እዛም እንደዛው በጩቤ በምን እንዳለ ብረ ዱላ ምናምን ነው በቃ ቢላ ምናምን ይዘው ነ። በቃ ያለው ነገር ሁሉ ከባድ ነው። ይህንኑ ስጋትም ኤርትራዊው ስደተኛም ይጋራዋል። አሁን ይሆንልኛል ብዬ እዚ መጥቻለሁ። እዚህ ድማ ህይወትን እየሰጋው እነዛ እነ አፍጋኒዎች ነው በጣም ችግር ያለባቸው። ሱሪያና ሊቢያ ነው። እነሱ በሲኪን ይወጋሉ፣ ብረቲም አላቸው። የሆነ ጠብ ሲነሳ ድማ ሰው እየሞተ ነው። አሁን ህይወት በጣም ይከፋል። ተስፋ መቆረጣለ። በካሌ መጠለያ በራሳቸው በስደተኞቹ የተከፈቱት ምግብ ቤቶችና አነስተኛ ሱቆች ለመጠለያው ልዩ ገጽታን አላብሰውት ቢቆዩም ሰሞኑን የፈረንሳይ መንግስት በመጠለያው ባደረገው አሰሳ ለሽያጭ የሚቀርቡ ምግብ ነክ ነገሮችን ለጤና ስጋት ናቸው በሚል ፖሊስ ቁሳቁሶቹን በመውሰድ ሱቆቹም ስራቸውን እንዲያቆሙ አድርጓል። ስለዚሁ ጉዳይ ኤርሚያስ ሲናገር እኛ ሚስጢሩን አናውቅም፣ መንግስት የወሰደበትን እርምጃ የኢትዮጵያ የሆነ ምግብ ቤት ነገር የተከፈተ ነበር አንድ፣ እሱም ያው ፖሊሶች ገብተው እቃውም ወስደዋል። ይህንን በፈረንሳይ መንግስት የተወሰደውን እርምጃ የተቃወሙትና በካሌ ለሚገኙ ስደተኞች የምግብ የመጠጥና አልባሳትን በማቅረብ ድጋፍ ከሚያደርጉ ግብረሰናይ ተቋማት መካከል አንዱ የሆነው ሉበርጂ ዴሚግሮ የተሰኘው ግብረሰናይ ተቋም ፕሬዝዳንት ክርስቲዮን ስሎሚ ናቸው። በቅርቡ የካሌ ከተማ አስተዳደር በካሌ መጠለያን ለማስነሳት የያዘውን እቅድም በመንቀፍ ይህ መፍትሄ የማያመጣ ነው ሲሉም ተችተዋል። እነሱን ከዚህ ማስነሳቱ መፍትሄ አይሆንም። እነዚህ ስደተኞች ልንንከባከባቸው ይገባል። ልክ ፓሪስ ላይ እንዳደረጉ ስደተኞችን ከነበሩበት ቦታ በማስነሳት 15 ኪሎ ሜትርና ከዛም በላይ አርቆ በመውሰድ ለአንድ ቀንና ለሁለት ቀን ቢያቆያቸውም ከዛም ተመልሰው እንዲወጡ ነው የሚሆነው። ስለዚህም እዚህ ካሌም ተመሳሳይ ነገር ካደረጉ ከአንድ ቀን በኋላ ስደተኞቹ ተመልሰው ወደዚህ ስፍራ ነው ሁሉም ነገር እንደነበረ ነው የሚጀመረው። በካሌ የስደተኞች መንደር ብቅ ብቅ ካሉት ተቋማት መካከልም ማምለኪያ ስፍራዎችም ይገኙበታል በታል በኢትዮጵያና በኤርትራ ስደተኞች ጥምረት ተገነባው የጃንግሉ ቅዱስ ሚካኤል ቤተክርስቲያንም ተጠቃሽ ነው። ይህ ቤተክርስቲያን በመቋቋሙ እየሰጠ ያለው አገልግሎት አንደኛ ነገር ያው ብዙ ጭንቀት፣ ብዙ ስቃይን አልፈው የመጡ ናቸው። ጸሎት ለማድረግ ወገንሽ ይናፍቅሻል፣ ከወገንሽ ጋር ትገናኝበታለሽ። እርስ በርስ እንድንገናኝ ያደርገናል። ማለት ነገ ይፍረስ፣ አሁን ይፍረስ፣ የምናውቀው ነገር የለም እስካሉ ድረስ በካሊስ ውስጥም ሆነ ቤትም አለም ውስጥ ወረቀትም ያላቸው ምንም መምጣት የሚችሉ ከሆነ መጥተው ቢያዩን፣ አንድ ላይ ሁነን እናከብር። ባህላል እነሱ መርዳት የቻሉትን ነገር ነገር ቢረዱም ጥሩ ነው ብዬ አስባለሁ። ሌላው በካሌ አዲስ ገጽታ ደግሞ ጃንግል ቡክ በሚል በተመሰረተው ግብረ ሰናይ ተቋም የተከፈተው የቤተ መጻሕፍትና የመማሪያ ተቋም ነው። አገልግሎቱ መስጠት ከጀመረ አንድ ዓመት ያስቆጠረው ይኸው ተቋም በበጎ ፈቃደኛ ፈረንሳውያንና እንግሊዛውያን የተቋቋመ ሲሆን በርካታ አስቸጋሪ ሁኔታዎችን ተቋቁመው በስፍራው ለሚገኙ ስደተኞች የማስተማርና የንባብ አገልግሎት እየሰጡ መሆኑን ነው እንግሊዛዊው በጎ ፈቃደኛ ፖል የሚገልጹት ለዶችቪል ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።